የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። መኖር የሚሹትን ሕይወት ለመፍጠር ወይም የሚፈልጉትን ኑሮ ለመኖር ምን ያስፈልጋል በሚል ጥያቄ ይንደረደራል። የብዙዎችን አስተያየት ለማየት ባለፈው ሳምንት እዚህ ዩናይት ስቴትስ ውስጥ የተካሄደ አንድ ጥናት ምስቅልቅሉ በወጣ ዓለም ይህን ማወቁ ምን ሊረዳ የሚል ጥያቄ የሰነዘሩም አልጠፉም። የጥናቱ አድራጊዎች ግን የለም ይላሉ። ለዚህ ነው እንጂ መጠየቅ ራስን በጥሞና መፈተሽ የሌሎችንም የክፋት ሥራ በችለታ ማየት ከመተባበር ይቆጠራልና ሕሊናን ለትክክለኛ ምግባር ተገዢ ማድረግ ማስፈለጉ ሲሉ ይሞግታሉ። የመጽሔት ማስታወሻ ይመለከተዋል። ሀገርና ሕዝብ ከገቡበት ቀውስ ለሚወጡበት መላ ትልቅ ተስፋ የተጣለበትና አንዳንዶች ደግሞ ዘላቂ መፍትሄ ስለማምጣቱ ከወዲሁ ጥያቄ ያነሱበትን አገራዊ ምክክር እጣ አስመልክቶ በቀረቡት ጥናታዊ ጽሑፎች መነሻነት ከአራቱ እውቅና አንጋፋ ምሁራን ጋር የጀመርነውን ውይይትም ለምሽቱ ይዘናል። ብርታትንና የአላማ ጽናትን በህመም ስቃይ ውስጥ ሆኖም ለሌሎች የሚተርፍ ስራ መስራት እንደሚቻል በስራው ምሳሌ ሆኖ ካሳየን ከወጣቱ የሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር አዴው ዘሪሁንና በድንቅ ምግባርና አስተሳሰቡ ልባቸው ተነክቶ የበኩላቸውን ለማድረግ ከተነቃቁ ደጋፊዎቹ ጋር ለያዝነው ቀጠሮ ተመልሰዋል። የአዲስ አበባ መስኮት ሲከፈት ንጉሴ አክሊሉ ለሰዓቱ ያሰናዳውን ያሰማናል። በዛሬ ዕለት በክርስትና አማንያን ዘንድ ተከብሮ የዋለውን የሆሳና በዓል ተንተርሶ የተሰናዳ ቅንብር ነው። ሆሳዕና ማለት በግዕዙ መድኃኒት ማለት ነው። በዓሉን የምታከብሩ አድማጮቻችን እንኳን አደረሳችሁ። ፕሪንሰስ መርሳቤል፣ ልዕልት መርሳቤል የመጽሐፉ ርዕስ ነው። ዶክተር ዋልት ንጉሥ ዳርጌ ነው ደራሲው። ሌላው የመጽሔት ቅንብር የመጽሐፍት ዓለም ወግ። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን እንደምንሰነበታችው። እነኝህንና ይህንና ሌሎችም ያልተዋወቁ በርከት ያሉ ቅንብሮች ይዘን ከዛሬ እሁድ ሚያዝያ 9 2014 ዓ ም የራዲዮ መጽሔት ዝግጅት ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ነን። ሰዓታችን እንደፈቀደልን እናሰማችኋለን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰአቱ ከሰአቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። ጤና ስጥልኝ። እንደምናመሻችሁ፣ አድማጮች የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የማሊ የጦር ሰራዊት በማዕከላዊ የሀገሪቱ ግዛት የአየር ጥቃት አድርሰን በርካታ አሸባሪዎች ገደለን ሲል አስታወቀ። ከተገደሉት መካከል ፈረንሳዊ፣ ቱኒዥያዊ የሆኑ ጽንፈኞች አሉባቸው ብሏል። አንድ የማሊ የጦር ሰራዊት ጄኔራል በሰጡት መግለጫ ከሞራ መንደር አስር ኪሎ ሜትር ርቀት ላይ በሚገኝ ደን የሚንቀሳቀሱ አሸባሪዎችን ለመደምሰስ ሁለት የአየር ጥቃቶች አድርሰናል ብለዋል። በጥቃቱም የእስልምናና የሙስሊሞች ድጋፍ የተባለ ቡድን አባላት ገድለናል ነው ያሉት። በጦር ኃይሉ የሚመራው የማሊ መንግስት ባለፈው መጋቢት 203 ጽንፈኞችን ገድያለሁ ማለቱ ይታወሳል። ሆኖም እማኞችና ሂዩማን ራይትስ ዋች ወታደሮቹ ከባዕዳን ተዋጊዎች ጋር ተባብረው የገደሉት የመንደሩን ንጹሐን ነዋሪዎች ነው ብለዋል። ከባድ የጎርፍ መጥለቅለቅ ቁጥሩ ወደ አራት መቶ የሚጠጋ ሰው በገደለበትና ብዙ አስር ሺዎች ያለመጠጊያ ባስቀረበት የደቡብ አፍሪካ ደቡብ ምስራቃዊ አካባቢ ትናንት እንደገና ዝናብ ጥሏል። የትናንቱ ዝናብ እንዳለፉት የከበደ እንዳልሆነ የአየር ሁኔታ ተከታታይ መስሪያ ቤት ገልጿል። ሆኖም መሬቱ በፊተኛው ዝናብ የሾቀ በመሆኑ እንደገና ጎርፍ ሊቀሰቅስ እንደሚችል ስጋት እንዳለ ነው ያስታወቀው። በዚህ ሳምንት ደቡብ ምስራቃዊቱ የውቅያኖስ ጠረፍ ከተማ ደርባንን ያጥለቀለቀው ጎርፍ መንገዶችና ሆስፒታሎችን አውድሟል። መኖሪያ ቤቶችና መውጫ ያጡ ነዋሪዎችንም ወስዷል። ለወትሮ በእነዚህ ቀናት የትንሣኤ በዓል በድምቀት የሚከበርባት ከተማ በጎርፉ የተጎዱት ነዋሪዎችን የማውጣትና የሰብአዊ እርዳታ ርብርብ ላይ ነው የምትገኘው። ከአርባሺ የሚበልጡ ሰዎች ናቸው በጎርፉ ሳቢያ ካለመጠጊያ የቀሩት። የሀገሪቱ ፕሬዚደንት ሴሪል ራማፎሳ የፊታችን ማክሰኞ በሳውዲ አረቢያ ሊያደርጉት የነበረውን የስራ ጉብኝት ሰርዘዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ የዩክሬን ዋና ከተማ ኬቨን እና ሌሎች ከተሞችን በሚሳይል አጥቅታለች። ጥቃቱን ያደረሰችው ትናንት ቅዳሜ ሲሆን ወታደሮቼ ማሪዮፖል ከተማን ከጥቂት የዩክሬን ተዋጊዎች በስተቀር ተቆጣጥረዋታል ብላለች ሩሲያ። ሆኖም በጦርነቱ ከባድ ውጊያና ከሁሉም የከፋው ሰብአዊ ጉዳት የደረሰባትን ከተማ መቆጣጠሯ በነጻ ምንጭ አልተረጋገጠም። እውነት ከሆነ ማሪዮፖል ወረራውን ከተጀመረ ወዲህ ሩሲያ እጅ በመውደቅ የመጀመሪያ ትልቅ ከተማ ነው የምትሆነው። የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ ከተማይቱ ከባድ ሁኔታ ላይ እንደምትገኝ ተናግረዋል። ሩሲያ ትልቋ የባህር ኃይል መርከቧ ሞስክቫ ጥቁር ባህር ውስጥ መስጠሟን ተከትሎ የረጅም ርቀት ተወንጫፊ ሚሳይል ጥቃት የቀጠለች ሲሆን ኪቭ የሚገኝ የታንክ ጥገና ፋብሪካ ላይ የአየር ጥቃት አድርሳለች። ከቤላሩስ የተነሱ የሩሲያ አውሮፕላኖች ፖላንድ ድንበር አቅራቢያ የምትገኘውን ልቪቭ ከተማን እንደደበደቡ የዩክሬን የጦር ኃይል አስታውቋል። ኪቭና ዋሽንግተን ትልቋ የሩሲያዋ የጦር መርከብ በዩክሬን ሚሳይል እንደተመታች ይናገራሉ። መርከቧ መስጠሟ የዩክሬንን አልበግርባይነት ገርባይነት የሚያሳይ ተደርጎ ተወስዷል። ሞስኮ በበኩሏ መርከቧ የሰጠመችው በቃጠሎ ምክንያት ነው ብላለች። ዛሬ በአለም ዙሪያ የአውሮፓን የዘመን አቆጣጠር በሚከተሉ ዘንድ የኢየሱስ ክርስቶስ ትንሣኤ በዓል እየተከበረ ነው። በዚህ በክርስትና እምነት ታላቅ ደስታ ዕለት በሆነው የትንሣኤ በዓል የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ትርጉም አልባ ሲሉ የጠሩት የዩክሬኑ ጦርነትና ሌሎቹም በዓለም ዙሪያ የሚካሄዱ ግጭቶች ሁሉ እንዲቆሙ ተማጽኖ አሰምተዋል። የኒውክሌየር ጦርነት ሊቀሰቀስ ይችላል ብለውም ስጋታቸውን ገልጸዋል። ሰላም ይስፈን፣ ሰው እየተሰቃየ ጡንቻ ማሳየት ይቁም ያሉት ርዕሰ ሊቃነ ጳጳሳት ፍራንሲስ መሪዎች የሕዝብን ተማጽኖ ይሰማሉ ብዬ ተስፋ አድርጋለሁ ብለዋል። በቅዱስ ጴጥሮስ አደባባይ በትንሣኤ ቅዳሴ ላይ ለመገኘት እና የብፁዕነታቸውን ቃለ ቡራኬ ለማዳመጥ በብዙ አስር ሺዎች የተቆጠሩ ምዕመናን ተገኝተዋል። በመጨረሻም ሰሜን ኮሪያ የኒውክሊየር አቅም ያለው አዲስ መሳሪያ ለሙከራ ተኩሳለች። ፒዮንግያንግ በተከታታይ በያዘችው የትንኮሳ እንቅስቃሴ የተደረገውን የሙከራ ተኩስ የሀገሪቱ መሪ ኪም ጆንግ ኡን መመልከታቸውን የመንግስቱ የዜና መሰራጫ ዘግቧል። መሳሪያው በአጭር ርቀት ተወንጫፊም ቢሆን ተንታኞች ትልቅ ስትራቴጂያዊ ትርጉም የሚሰጠው እንደሆነ ይናገራሉ። አድማጮች ለሰአቱ ያለን ዜና በዚሁ ያበቃል። የምናመሻችው ክቡራትና ክቡራን አድማጮቻችን እሁድ ሚያዝያ 9 2014 ዓ ም የራዲዮ መጽሔት ጀመራል። የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁ እናመሻለን። ቀጠሮ የተያዘለት ከአራቱ ምሁራን ጋር የተጀመረው ወግ ነው። ቀዳሚው ሀገርና ሕዝብ ከገቡበት ቀውስ ስለሚወጡበት ትልቅ ተስፋ የተጣለበትን እና አንዳንዶች ደግሞ ዘላቂ መፍትሄ ስለማምጣቱ ከወዲሁ ጥያቄ ያነሱበትን ሀገራዊ ምክክር ዕጣ አስመልክቶ ጥናታዊ ጽሑፎችን አቅርበዋል። ፈተና ሊሆኑ የሚችሉትን ነቅሰው ከወዲሁ መታየት ያለባቸውን እያነሱ ሊያስኬዱ ይችሉ ይሆናል የሚባሉትንም መንገዶች ይጠቁማሉ። የእንግዶቻችንን ማንነት አስታውሰናችሁ በቀጥታ ወደ ውይይቱ እንገባለን። ተወያዮች ዶክተር ያየህራድ ቅጣው የቀድሞ የትምህርት ሚኒስትር፣ የከፍተኛ ትምህርት ኮሚሽነር እና የብሔረሰብ ጥናት ኢንስቲትዩት ዲሬክተር በመሆን ያገለገሉ ፕሮፌሰር ባህሩ ዘውዴ በአዲስ አበባ ዩኒቨርሲቲ የታሪክ ኤምሬትስ ፕሮፌሰር የኢትዮጵያ ምርምር ተቋምን ጨምሮ በበርካታ ሀገር አቀፍና አህጉራዊ ተቋማት በአመራር ኃላፊነቶች ያገለገሉ ፕሮፌሰር ሚንጋነጋሽ በዴንቨር ሜትሮፖሊታን ኮሌጅ እና በደቡብ አፍሪካ ዊትስ ዋተርስ ራንድ ዩኒቨርሲቲ የአካውንቲንግ ፕሮፌሰር፣ ስነ ስርዓቱን ካዘጋጁት አንዱ የሆነው የኢትዮጵያ ምሁራን ባለሙያዎች መድረክም ፕሬዚዳንት ናቸው። ዶክተር አሸናፊ ጎሳኤ በዋሽንግተን ክፍለ ግዛት በአንድ መንግስታዊ መስሪያ ቤት በፕሮግራም ስራ አስኪያጅነት በማገልገል ላይ ናቸው። ቀደም ሲል በአዲስ አበባ ዩኒቨርሲቲ የኪነ ህንፃና የከተማ ፕላን ትምህርት ክፍል ረዳት ፕሮፌሰር እና ተባባሪ ዲን በመሆንም ያገለገሉ እንዲሁም በአሁኑ ወቅት የኢትዮጵያ ምሁራንና ባለሙያዎች መድረክ ዋና ጸሐፊ ናቸው። እልባት ካደረግንበት ነጥብ ነው የምንነሳው። ፕሮፌሰር ሚንጋው ደርሶ ነው የምመጣው። ይሄ እንዲህ ደጋግሞ የተነገረ አገራዊ ምክክሩ የተሳካ እንዲሆን ከወዲሁ ፈተና ሊሆኑ ይችላሉ ያላችኋቸውን ሀሳቦች ባነሳችሁበት ውይይት ላይ ተጠያቂነትን እንደ አንድ ትልቅ ርዕስ አድርጋችሁ ወደ ኋላም ሄዳችሁ በተለያዩ ደረጃዎች የመንግስትም የሕዝብም ያልሆኑ ግዙፍ የንግድ ተቋማትን ተጠያቂነት አልነበረባቸውም ከሚለው የምጣኔ ሀብት ጉዳዮች ላይ ያተኮረው እስከ አዲሱ አስተዳደር ራሱ ውስጥ የሚሰሩ ከተጠያቂነት አንጻር ተነቅሰው ሊወጡ የሚችሉ ችግሮችን ጠቅሳችሁ ይሄም ኮሚሽን መንግስቱም የሚፈለገውን ስራ መስራት እንዲያስችል ተጠያቂነት ትልቅ ስፍራ እንዲሰጠው ሲሉ እርሶና የሙያ ሀጋሮ የምጣኔ ሀብት ፕሮፌሰር ሜሪተስ ሰይድ ሀሰን ጽሁፍ ለውይይት አቅርበው ነበረ። እስኪ ተጠያቂነት እዚህ ውስጥ ያለውን ስፍራ እንዴትም እንደሚሰራ ጨምረው ያስጨብጡን። የትኞቹ ክፍሎች ናቸው ተጠያቂነትን ከወዲሁ ማሰብ ያለባቸው? ዚርስጥልኝ ተጠያቂነት ስንል በተራ ትርጉም ስንሰጠው አሁን በቀላሉ የምንመለከተው ጦርነት ነው። ሀገራችን ውስጥ ያለው ከአንድም ሁለት ሶስት ቦታ ይህ ሁሉ ህዝብ ተፈናቅሏል። ይህ ሁሉ የወንጀል አይነት የምንሰማው ነገር አለ። ተጠያቂነት የሰፈነበት ቦታ ቢሆን እኮ እንዲህ አይነት ነገር አይፈጠርም። መጀመሪያውም የእኔ ሙያ የአካውንቲንግ እና ተጠያቂነትን በኮርፖሬት ደረጃ ነው የምንመለከተው እና ያኛውን ከፖለቲካል አስተዳደር ከህዝብ አስተዳደር ጋር ስንመለከት ብዙ አይነት ተጠያቂነቶች ነው ያሉት። እዚህ ንግግር ላይ ያደረግ ነው በህዝብና በመንግስት መካከል በፓርቲ መካከል ያለውን ግሪልነት ነው። ነገሩን በጣም የሚያጦዘው ደግሞ ምንድን ነው? ቅድም ፕሮፌሰር ባህሩ እንዳለው የብሔር ድርጅቶች ወይም ችግርን እንፈታለን ብለን የሄድንበት መንገድ ስትራክቸሩ የመንግስት አወቃቀር እና የፖለቲካ አወቃቀራችን በብሄር ወይም ኤትኒሲቲ የሚባለው የእንግሊዝኛው ይሻላል፣ በዛ ላይ ኦርጋናይዝድ በሆነበት ጊዜ ተጠያቂነትን ለማስፈን ትልቅ ችግር ነው የሚፈጠረው ለፌዴራል መንግስቱ። ስለዚህ ይህንን ተጠያቂነት አንዱ የምንመለከተው ፖለቲካ ድርጅቶች ወይም ገዢ ፓርቲዎች በተለይ በአፍሪካ ውስጥ እንዴት ነው ገንዘባቸውን የሚያገኙት፣ ፋይናንሳቸውን እንዴት ነው የሚያገኙት ስንል ለምሳሌ በደቡብ አፍሪካ ኤንሲን ብንመለከተው ዛኑ በዚምባብዌ ብንመለከት በብዙ ቦታ ላይ ፓርቲዎቹ ኢንቨስትመንት ይኖራቸዋል፣ ሼር ይኖራቸዋል፣ አንዳንድ ብዝነሶችንም ግንኙነት ይኖራቸዋል። ግን በፓርቲውና በነዛ ድርጅቶች መካከል በእንግሊዘኛው አርምስ ለንስ የሚል ልዩነት አላቸው። ሂሳባቸው ይመረመራል። እኔ እንደውም አንዳንድ ተማሪዎች የኤንሲን ሂሳብ የሚመረምሩ ሄደው ኦዲት የሚያደርጉ አሉና መጣው የሚነግሩኝ አቤት እንደው የኤንሲ ሂሳብ እኮ እጅና ግሩ አያያዝም ምናምን ይሉኛል ኢትዮጵያን አላያችሁም እላለሁ እና ኢትዮጵያ ስንመለከት የኢህአዴግ የአራት ድርጅቶች መዋቅር ከሆነ በኋላ እያንዳንዱ የኤትኒክ ግሩፕ ደግሞ የየራሱ ንግድ ድርጅት አለው እነዚህ ንግድ ድርጅቶች ደግሞ በክልተ እንትን ብለው ምን እንደሚሰሩ ልማትና ለማለን ወዘተ ነው የሚሉት እና ብዝነስና፣ መንግስት፣ ፓርቲ አጠቃላይ ተጠላልፈው አሁን እንደውም የሚያሳዝን ሁኔታ ነው የምንመለከተው። ፓርቲው ነው አሁን ዋና ወሳኝ ውሳኔዎችን የሚወሰነው እንጂ ፓርላማው አይደለም። ስለዚህ ይሄ እንዴት ተፈጠረ ስንል ፖለቲካል ሳይንስ ስንመለከተው ተጠያቂነትን በሶስት ይከፍሉታል። በፓርቲዎች መካከል የሚደረግ ውድድር፣ ከዛ በኋላ ይሄ የመንግስት ተጠያቂነት ፓርላማ፣ ህግ አውጪ፣ ህግ አስፈጻሚ የምንለው ሶስተኛው ደግሞ የሜዲያው ንቃት እነዚህ ነገሮች በመመልከት ነው። ስለዚህ ኢትዮጵያ ውስጥ ያለው ሁኔታ አደገኛ አይነት ሙስና የምንለው ወይም ስቴት ካፕቸር የምንለው ሁኔታ ነው። ፓርቲው ኦርጋናይዝድ የሆኑ ሰዎች መንግስትን እና ሪሶርሱን በሙሉ ካፕቸር አድርገውታል፣ ተቆጣጥረውታል። ስለዚህ ፖለቲካል ፓርቲዎቹ እንዴት ፋይናንስ እንደሚያደርጉ መገምገም ይኖርበታል፣ እና ይሄ ገዢ ፓርቲ ጡንቻው መቀነስ ይኖርበታል። ተጠያቂ መኖር አለበት። መልካም ፕሮፌሰር ባህሩ ወደ እርስዎ ነው የምመጣው። ከዚህ ቀደም መሰል የሌለው እንደ ሀገር ተሞክሮ በሌለበት አገራዊው የምክክር ኮሚሽን በከፊልም አገሪቱ ባለችበት ቀውስ የተነሳ በአንድ በኩል ብዙ ተስፋ ተጥሎበታል፣ በሌላ በኩል ደግሞ እጅግ ውስብስብና ብርቱ ፈተና ውስጥ የሚካሄደው ይህ የአገራዊ ምክክር ገና ሳይጀመር ዘለቄታ ያለው ፍሬስ ለማስገኘቱ ጥርጣሬ ካላቸው በደፈናው ነቀፌታ እስከሚሰነዝሩ ድረስ ይዘልቃል። ይህ ሁሉ ባለበት አገራዊ ምክክር እንዴት ሊሳካ ይቻለዋል ኢትዮጵያ ከአሁን ቀደም በታሪኳ ካለፈችባቸው ፈተናዎችና ገጥመዋት ከነበሩ መልካም አጋጣሚዎች ጋር እያዛመዱ ቢያስረዱን በእርግጥስ ይህ አገራዊ ምክክር ምንድን ነው ተጨባጭ ሊያደርግ የሚችለው ሌሎች አገራዊ ምክክሮች ያሳኩትን ማዛመድ የሚቻል ከሆነ እሺ አመሰግናለሁ መቼም እንግዲህ ኢትዮጵያ በቅርብ ታሪኳ እንኳን ብዙ ዕድሎች ብዙ አጋጣሚዎች አግኝታ አዲስ ምዕራፍ ለመክፈት እና የተረጋጋ ማህበረሰብ ለማድረግ ነበሩ፣ ግን አልተጠቀምንባቸውም። እና በዛ አውድ ብናየ ወይ የዚህን ያሆን ያለንበትን እንደው ትንሽ የታሪክ ተመራማሪ እና ምሁር ስለሆንኩኝ እንደው የአምሳ ሶስቱ መፈንቅለ መንግስት፣ ለምሳሌ ብናይ ከሸፈ። ግን ከከሸፈ በኋላ አስፈላጊውን የማስተካከል እርምጃ መውሰድ በተቻለ ነበር። ወቅቱ የነበሩት የንጉሱ አማካሪዎችም ይህ እርምጃ እንዲወሰድ አጽንኦት ጠይቀው ነበር። በመሰረቱ የተለያየ መልክ ቢኖረውም ዋና እንድምታው ምን ነበረ? ወደ ኮንስቲቱሽናል ሞናርኪ ኮንስቲሽና ሞናርኪ በህገ መንግስት የታቀበ የታጠበ የተገደበ የዘውድ አገዛዝ ማለት ነው። እንደ እንግሊዝ፣ እንደ ዴንማርክ፣ እንደ ስዊድን እንደመሳሰሉት አይነት ነገር ነው። ወደዛ ነበር ሀሳቡ የነበረው። ይህ ባለመሆኑ ያው ቀጥታ ጭው ብለን ወደ አብዮት ገባን ማለት እንችላለን። አብዮቱ የሄደበትን መንገድ ራሱ የምታውቁት ነው። በተስፋ ጀምሮ ከዛ በኋላ ያው ጨለማ ውስጥ ነው የገባ ነው። በብዙ መንገድ በተለይ ስልሳዎቹ መገደል እንደ አንድ ወሳኝ ነጥብ ማየት እንችላለን። ምክንያቱም እነኛ ሰዎች ምርመራ ላይ እያሉ ምርመራ ኮሚሽን ተቋቁሞ ከዛቸውን እየተመረመረ እያለ ያ ዳር ሳይደርስ በግብታዊነት እጅ በማውጣት ያው እንዲገደል ሆነ። ያ ምንድን ነው እንግዲህ አንድ አዲስ ባህል የማን አለብኝነት ወይም በእንግሊዝኛ ኢምፒኒቲ የሚባለው ባህል ፈጠረ። እና ያ ቀጠለ ከቀይ ሽብር ምን በኋላም በብዙ መልኩ እየተንጸባረቀ ነው ያለው። በሰማንያ ሶስትስ በዛ መልክ ነበር ወይ ለውጡ መሄድ ያለበት? እርግጥ መቼም በመሳሪያ አሸንፎ የመጣ ያው የራሱን ዲክቴት ማድረግ ይችላል። ስለሆነም ነው እንግዲህ ዲክቴሽን በዛ የተቀረፀ ከበፊቱ የተቀረጸና የተጠነሰሰ ኢትዮጵያ ላይ ተጭኖ ያው እስካሁን ድረስ እንትን ሲያደርግ ይታያል። ምርጫ ዘጠና ሰባትም እንደዚሁ ባልሆነ መንገድ ባልሆነ አቅጣጫ ሄዶ የሁሉ ህዝብ ተስፋ ያደረገበት የመጀመሪያ ጊዜ ኢትዮጵያ ዴሞክራሲ መሰረተ ልጅ ተብሎ የነበረውን በዛ በጨለማ ብዙ መስዋዕት እንደተከፍሎ ያው የምናውቀው ነው እንግዲህ እና እንዲህ እንዲህ አይነት አጋጣሚዎች አሉ አሁን እንግዲህ አሁን ያለንበት ሁኔታ ሪሊ የመጨረሻው ይመስላል ይሄ እርግጥ ኮሚሽኑን በሚዛናዊ መልክ ማየት አለብን ጨርሶ ማጥላላትም ትርጉም የለውም ምክንያቱም ሌላ አማራጭ የለንም ቀቢጠ ተስፋ መሆንም አያስፈልግም። ምክንያቱም ብዙ ተግዳሮቶች ያሉበት ኮሚሽን ነው። ማለቴ በሌላ ጊዜ ምነ በተቋቋመ የሚያሳይ ነገር ነው። አሁን ግን የምታውቁት ነው። ጦርነት የጦርነት ውደማ በሆነችበት ጊዜ ኢትዮጵያ ማነው የሚሳተፈው የሚለው ራሱ ጥያቄ የሆነበት ባለበት ጊዜ የተቋቋመ ነው እና ብዙ ችግሮች አሉ። ይሁን እንጂ ከዚህ የተሻለ ምንም አማራጭ ስለሌለን እሱ ላይ መንጠልጠል የምንችለው ማለት ነው እና ካሉ ድክመቶች ካሉ ተግዳሮቶችም አንጻር ቢሆን ስኬታማ ሆኖ የሚጠናቀቅበት መንገድ እንዲኖር ነው ተስፋ የምናደርገው። እና ካልሆነ ምንድነው አማራጩ ስንል በጣም ተስፋ የሚያስቆርጥ ሁኔታ ነው ያለው። ስለዚህ ምንድነው ያው ይሄ ኮሚሽን እንግዲህ በመጀመሪያ ደረጃ መቼም ያው አምሹር እነሱም የሚያደርጉት ነገር ይመስለኛል ከሌሎች ሀገሮች ልምድ መቅሰም ነው። ሌሎች ሀገሮች እነኚህ ብሔራዊ ምክክር መድረኮች በምን መልክ ነው የተካሄዱት ውጤታቸው ምን ነበረ ከተሳኩስ እንዴት ተሳኩ ከከሸፉ ስለምን ከሸፉ የሚል ነው አለ ብዙ ሌላው ሀገር ሳንዴት በአፍሪካ ደረጃ የደቡብ አፍሪካ የታወቀ ትልቅ ምሳሌ ያለ ትሩዘንድ ሪኮንስሊዬሽን የሚባለው ኮሚሽን ነበረ በቅርቡ በደቡብ ሱዳን በሱዳን በኬንያ እንዲሁም ጥናቶችም አሉ እነሱ የሚያነጻጽር ና ከኢትዮጵያ ያለውን ገባት ሉት የሚያደርጉ እና እነኚህ በጣም ወሳኝ እንትኖች ናቸው። መነሻ የሚሆኑ ናቸው። ከዛ በኋላ እንግዲህ እኔ በተለይ በጣም አጽንኦት የሚሰጠው ነገር አሳታፊነት የሚለው ነገር ነው። አሳታፊነት ስል በኤሊት ደረጃ በልሂቃን ደረጃ ሳይሆን በህዝብ ደረጃ ማለት ነው። ብልጽግና ፓርቲ ከህዝቡ ጋር ሲመመካከር ህዝቡ የሚናገረው ብሶቱን እንዴት አድርጎ እንደሚገልጽ ሰምታችሁ እንደሆነ እውነት ያለው እዛ ነው። እውቀት ያለው ታች ነው ታች ነው ያለው። እስካሁን ድረስ በሌ ቀን ስትመራ እቻ ሀገር የትም አልደረሰችም። ከአንድ መከራ ወደ ሌላ መከራ ነው እንጂ የሆነችው በእውነቱ ፈቅ ለማለት አልቻለችም። ወይም አስተማማኝ የሆነ የድገት ጉዞ የልማት ጉዞ ልታገኝ አልቻለችም። ለምንድን ነው ቅድም እንዳልኩት አብዛኛው በቆኖና የተመሰረተ ፖለቲካ አስተሳሰብ የፖለቲካ ድርጅት ስለሆነ ነው። ተራው ህዝብ ግን ሲናገር እኮ መሬት የረገጠ እውቀት ነው። እውነት ነው የሚናገረው ከብሶት በእለት እለት ከሚያጋጥመው ተነስቶ ነው እና ይህ ኮሚሽኑ በጣም ስኬታማ ሊሆን የሚችለው እግጥ ሉቃንን መተው አለበት ማለት አይደለም። ምክንያቱም የችግሮቹ ምንጮችም ቢሆኑ የመፍትሄውም አካል እንዲሆኑ በግድ ማስገደድ ያስፈልግ፣ ግን በእነሱ ብቻ መታጠር እንደሌለበት ነው በጣም ግልጽ የሚሆንልኝ በጣም መሆን ያለበት በደቡብ ሱዳን ተሞክሮ እንደውም እንደሱ ነው የተደረገው። በህዝብ ደረጃ በታችኛው ደረጃ ሄዶ የህዝቡን ስሜት ማዳመጥ ህዝቡ ምንድን ነው የሚለው እና ይሄ የማክረር ነገር ያለው አብዛኛው በልሂቃን ደረጃ ስለሆነ በግድ ወደዛ መሄድ ይኖርበታል። መልካም። ዶክተር ያየ ራድ ወደ እርስዎ ነው የሚሻገረው። ይህንኑ የቀደመ ለዚህ ግብአት ሊሆን ይችላል የሚል ጥናት የተደረገበትን የብሔረሰብ ጥናት ኢንስቲትዩት ግኝቶች ባቀረቡበት ውይይት ላይ ካነሷቸው ለዚህ ውይይትም ይረዳሉ ምላቸውን አንድ ሁለት ጥያቄዎች ላስከትል። አንደኛ የባለሙያዎችን ነጻነት በተመለከተ ይህ ኮሚሽን አሁን በተለያየ ደረጃ እንደተገለጸው ታማኒነት እንዲኖረው ተቀባይነት ያገኝ ዘንድ ከሌሎች ጫናዎች ነፃ እንዲሆን ይፈልጋልና እሶ ከዚያ የቀደመ የብሔረሰብ ጥናት ኢንስቲትዩት ቢያንስ በባለሙያዎቹ ደረጃ ነጻነት ነበረ ይሉናል። በመንግስት ደረጃ የነበረው አወዛጋቢ ነገር እንዳለ ሆኖ ከግራም ከቀኝም ከተጽዕኖ መንጻት እንዲችል ይህ ኮሚሽን መስራት ያለበትን ነገር ያለ መንግስትም ሌሎች ፍላጎቶችም ተጽዕኖ መስራት የሚችልበት ሁኔታ እንዴት ሊፈጠር ይችላል ይላሉ። እሺ፣ አመሰግናለሁ። ወሰብሰብ ያለ ነገር ውስጥ ስለሚያስገባ እንደ በአጭር በአጭሩ ለማቅረብ እሞክራለሁ። ትልቁ መሰረታዊ ጉዳይ ፕሮፌሰር ሚንጋም እንዳነሳውና ፕሮፌሰር ባህሩም ጠቀስ ጠቀስ እንዳደረጉት የመንግስት ኃላፊነትና በቅርቡ ያየናቸው የፓርቲዎች ሚና ምን ይሆናል የሚለው የተጠያቂነት ጉዳይ ትልቅ ወሳኝ ነገር ነው በዚህ ሂደት ውስጥ። ስለዚህ መጀመሪያ እንደው የተዋጣ ነገር እንዲኖር እንዴት አድርጎ ተጠያቂነት ያለበት መንግስት እንዲኖር ያስፈልጋል የሚለው እና ግን ደግሞ አሁን በምክክሩ ሂደት ውስጥ ባለንበት ሁኔታ እንዴት ነው መንግስትን ተጠያቂ የምናደርገው የሚለው ወሳኝ ነው የሚሆነው። ይሄ ትንሽ ጠንከር ያለ ሀሳብ ስለሆነ ብዙ ወደ ዝርዝር ገምግን ዋናው ነገር ምንድነው? አሁንም ምክክሩ እኮ ያቋቋመው መንግስት ነው። መንግስት ስንል ደግሞ አሁን ባለው ሁኔታ አንድ ፓርቲ ማለት ነው። ይሄ ፓርቲና የመንግስቱ ፍላጎትና የሀገር ፍላጎት እንዴት ነው የሚያያዙት የሚለው ወሳኝ ይሆናል። ከእኛ ልምድ ያየ ነው ምንድን ነው፣ ይህንን ባለፈው ውይይታችን በአጭሩም ቢሆን ገልጬዋለሁ። እንደሚታወቀው ዴሞክራሲያዊ ማዕከላዊነት ተብሎ ማዕከላዊነቱ መጀመሪያ በደርግ ከዚያ በኋላ በአደራጅ ኮሚቴው ኮሚሽኑ በኋላ ደግሞ በፓርቲው ስር ግን ዞሮ ዞሮ ደግሞ ማዕከላዊነቱ በፕሬዚዳንቱ ብቻ ወይም በፓርቲው መሪ ብቻ የሚሆንበት ነው። እንግዲህ በእንደዚህ አይነት ሁኔታዎች ውስጥ ምን አይነት ነፃነት ያለው ጥናት ማካሄድ እንችላለን ሲባል ከዛ የተደረገው እንደት ነው መንግስትን የለም ብሎ ማለት የማይቻለው፣ የማይሆን ነው። እንኳን በእንደዛ ያለ ጠንከር ባለ ሁኔታዎች ውስጥ እና ብዙ ፈተናዎች በነበሩበት ሁኔታዎች ውስጥ ከመንግስት ውጭ እንሰራለን ማለት አይቻልም። ያቋቋመን መንግስት ነው። ግን ጥናቱን በምናደርግበት ጊዜ እና ውይይቶቹ ውይይት ይኖራል ተብሏል እና በተቻለ መጠን ደግሞ ውይይቶቹ በሚደረጉበት ጊዜ ይሄ ደግሞ በጣም ፈታኝ የሆነ ወቅት ነበር ግን ቢያንስ ቢያንስ ጥናቱ ነፃ ሆኖ ባለሙያዎቹ በሚፈልጉት መልክ እና ትክክለኛ ነው በሚሉት በሚያውቁበትና በሚያምኑበት ነገር፣ ይህን ውጤት ግን የምናሳውቀው ተዋረዱን ጠብቆ በመንግስት እና በፓርቲው ሂደት ውስጥ ይሆናል ብለው ስለዚህም ሰፊና ጥልቀት ያለው ጥናት መንግስትን ለማስደሰት ወይም የዛሬን ብቻ ነገሮች ለመፍታት ሳይሆን ታሪክ ምን ያሳየናል፣ አሁን ምን አለን፣ ወደፊት ምን ሊሆን ይሻላል የሚለውን በሙያቸው መልክ በታሪክ በኢኮኖሚ በማህበራዊ ጉዳይ ግን ሕገ መንግሥት የሚያደርጉትም ጥናት ሊደረግ ከዚህ ለአሁኑ ምን እንመራል የተባለ እንደሆነ ሰዓቱ ነው እንጂ ውይይቱ አላበቃም። አድማጮች ሙሉውን ውይይት በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን። እግዜር ይስጥልን። የረዥም ጊዜ የራዲዮ መጽሔት አድማጭና የብዙ ጊዜም ተሳታፊ ናቸው። በሰላምታ ነው የጀመሩት። የእንቅልፍን አስፈላጊነት በተመለከተ ከታዋቂው የሕክምና ባለሙያ ዶክተር አሰፋ ጋር ያደረግከውን ተከታታይ ውይይት በጥሞና አድምቼ ነበር። በእውነቱ ጠቃሚ ትምህርት የሚሰጥ ነው። አመሰግናለሁ። ሆኖም እንቅልፍና ብርሃን ያላቸውን ዝምድና በሚመለከት የሰጡት አስተያየት ትንሽ ግር ብሎኛል። እንዲያውም ተዳፈርክ ካላልከኝ ነገሩ ትክክል ስለመሆኑም ጥርጣሬ አለኝ። ነገሬን ላብራራ ይላሉ አድማጫችን። ዓይነ ስውር ነኝ። ብርሃን ባይኖር ኖሮ ብዬም ተጨንቄም አላውቅም። ሆኖም አልፎ አልፎ ከሚያጋጥመኝ በቅጡ ያልቋጨሁት ወይም በእንጥልጥል ያለ የሚያሳስበኝ አንድ ነገር ሲኖረኝ እሱን ማሰላሰል ትንሽ እንቅልፍ ይነሳኝ ይሆናል እንጂ ከብርሃን ማየትም ሆነ ማጣት ጋር የሚቆራኝ አይመስለኝም። ማታ ማታም ቢሆን ባለቤቴ መብራቱን አጥፋው ስለምትለኝ አጠፋው ይሆናል እንጂ እንቅልፌን እንዳያውቀኝ ስል የማደርገው ልዩ ጥረት የለም። እንዲያም ሆኖ ጥሩ እንቅልፍተኛ አለሁ። ሳይንሱ ታዲያ አይነ ስውራንን አይመለከትም ማለት ነው? እንዲያ እንዳልል ደግሞ ሳይንስ ነው። ታዲያ ዶክተር፣ በዚህ ጉዳይ ላይ ምን ይላሉ? የተደረገ ጥናት ካለም ቢያስተምሩን፣ አመስጋኝ ነኝ። የእንቅልፍና የብርሃንን ሚና አስመልክቶ በቅርቡ ባሰማነው አንድ ፕሮግራም የተከታተሉትን ትንታኔ ተንተርሰው ከጻፉልን የተወሰደ ነው። የቄሳርን ለቄሳር እንደሚባለው ኮርኳሪ ጥያቄያቸውን ጥያቄው ለሚመለከተው ለሰኞ ምሽቱ የሐኪሞን ጠይቁ ፕሮግራም አሳድረን የመጽሔት ተሳትፏቸውን የሚመለከተውን እናሰማችሁ። አቶ ካሳሁን ይበልጣል የዘወትር ተሳታፊያችን፣ በተለይ በእሁዱ ፕሮግራማችን ላይ ለረዥም ዓመታት አስተያየት በመስጠት ጽፈው ወይም ደውለው ሀሳቡን ያቀብሉናል። ዛሬም እንግዲህ በተከታታይ የቀረበውን ፕሮግራም መነሻ አድርገው ነው ይህን ጥያቄ ያደረሱን። ጥያቄውን በዛ ፕሮግራም ላይ እናስተናግዳለን። እንደ ረዥም ጊዜ አድማጭ ይልቁንም ደግሞ ለራዲዮ መጽሔት እንደ ጻፈ ሰው ተሳታፊነቶን ተንተርሰው የሚነሳ ጥያቄ በስልክ ባቀረቡልን ጥያቄው ላይ ስለ ራሶ ነግረውናል። የአይን ብርሃኖን በስምንት ዓመት እድሜው ማጣትሆን አይነ ስውር ነኝ ይላሉ። ከቋንቋ ከቃል አጠቃቀሙ ብንነሳ፣ አቶ ካሳሆን አንዳንድ ጊዜ ትክክለኛ ነገር ለመጠቀም በሚደረገው ጥረት ስህተት ይሰራል። አጠራሩ ተቀባይነት ያለው የትኛው ነው? የአይን ብርሃን ማጣት አይነ ስውር የሚለው አጠራር ትክክል ነው። አመሰግናለሁ። አሉላ ይሄ በጣም ጥሩ ጥያቄ ነው። በየጊዜው ሲያወያይም እሰማለሁ። አንዳንድ ቦታ እንደ በቀጣለው መለስ ጥያቄውን እኛም የምንፈልገው የቋንቋ አጠቃቀም አይነ ስውር የሚለውን ነው። የተለመደ ነው። ከድሮም ጀምሮ ኅብረተሰቡ በስፋት የሚያውቀው እሱ ነው። እኛ የምንፈልገው እሱ ነው። ነገር ግን ከጊዜ በኋላ በተለይ በዚህ በልዩ ትምህርት መስክ ያሉ ሰዎች እየተጠነቀቁ እየመሰላቸው የተሻለ የመሰላቸውን ማየት የተሳነው ይላሉ። አንዳንዱ ደግሞ እንደውም በጣም እየፈራ ስሙላ ለመጥራት እንደው እንደናንተ ያሉት አይነሱር ሰዎች ይላሉ። ምን መጠው ቀጥተኛ ስያሜ አይነሱር የሚለውን ነው ለባጭሩ ጥያቄ ለመመለስ። በጣም አመሰግናለሁ። ይሄ በስራ ምክንያት በተገቢው መንገድ ለመግለጽ ለምንፈልግ ነገር ግን ሳናውቅ ስህተት ልንሰራ ለምንችለውም ይረዳ ማየት የተሳናቸው የሚለው አጠቃቀም እርስዎ እንዳሉት በቅንነት ከማሰብ የመነጨ ይመስላል። ነገር ግን ተቀባይነት እንደሌለው ወይም እንደማትስማሙበት ከዚህ ቀደም ሰምቼ ነበርና ያነሳውን ሎት አመሰግናለሁ አቶ ካሳሁን። ታዲያ እርስዎ በተለይ ራዲዮ መጽሔት ላይ ቅርብ ጊዜ ወዲህ እንግዲህ የአገሩም የዜና ሁሉም ነገር ተለዋወጠና እንደ ድሮ አይሳተፉ እንጂ አወያይ፣ አከራካሪ የሆኑ ሀሳቦች ላይ ሀሳቡን በማካፈል ይታወቃሉ። በጣም ጠንካራ የሬዲዮ አድማጭ ኖት ብል የተሳሳትኩ አይመስለኝም። እስኪ ንገሩን ራዲዮ ለማድመጥ ልማዶ? አይ እውነት ነው አሉላ፣ አመሰግናለሁ። እኔ ብቻ ሳልሆን በእውነቱ አይነ ሱራን በጣም በጣም ጎበዝ ነው የሬዲዮ ፕሮግራም ተከታታዮች ናቸው። አውቃለሁ የእናንተን ፕሮግራም በጣም በብዛት እንደሚከታተሉ በተለያየ አጋጣሚ እንጨዋወት አለን እና ብዙዎቹ እነዛ ናቸው። እኔ ከሞላ ጎደል አሁን ወደ አርባ አመት ይሆነኛል የእናንተን ጣቢያ መከታተል ከጀመሩ አስታውሳለሁ መስከረም አስራጤ ሰባ አራት አመተ ምህረት አካባቢ ነው ከአንሳ ሰዓት ኩኝ ሰባት ያክስ ነበርኩ ያን ጊዜ ከዛ ጀምሮ ነው በድንገት አንድ ጣቢያ ሚየስ ሲጎረጉር ያገኘኋችሁ እና ከዛ ጊዜ ጀምሮ በእውነቱ ያለማቋረጥ እከታተላለሁ። ልክ ነው፣ የረጅም ጊዜ አድማጭ ነኝ። ብዙም ደግሞ በእውነቱ ተምሬበታለሁ። በጣም ጥልቅ የሆነ ትንተና የሚሰጥበት ብዙ ትምህርት የሚገኝበት የማይለወጥ ደግሞ በእውነቱ አቋማችሁም የማይለወጥ የኢትዮጵያ የፖለቲካ ሁኔታ ከፍም ዝቅም ቢል የእናንተ ፕሮግራም አካሄድ ወጥ ሆኖ ነጻነቱን ጠብቆ የሚሄድ በመሆኑ ምክንያት ብዙዎች ወዱታል። እኔም ደስ ይለኛል። አመሰግናለሁ። እርስዎን የመሰለ ለረዥም ጊዜ የተከታተለ የሚተችም ሲኖር በቀጥታ መናገር ልማዱ ያለውና የሚያሳስብ ሰው የማንኛውም ሬዲዮ ጣቢያ የሚወደው አድማጭ የሚፈልገው ይመስለኛል። ጥሩ አድማጭነቶ ከኔ የስራ ልምድም በአሜሪካ ድምጽ ራዲዮ ከነበረኝም ሆነ ከዚያ ብዙ ዘመን የቀደመ ነውና እናመሰግኖታለን። መጨረሻ ጥያቄ ቀደም ብለን ስንነጋገር ይሄን በድምፅ ያሰሙትን ጥያቄ ሆን በጽሁፍ ነበር የላኩልኝ። ሌላ ጊዜም እንዲሁ ያደርጋሉ። በኮምፒውተር ተመጥቶ ይልኩልናል። የምናውቀው አይነ ስውራን በብሬል የሚጻፍ ጽሁፍ እንደምትጠቀሙ ነው። እና እንግዲህ ከጊዜው ጋር እየተሻሻለ መልካም ነገሮችም እየመጡ ነው። በዚህ ሰዓት ለሚከታተሉ ግን በኮምፒውተር የሚጻፍ ጽሁፍ እንደምትጠቀሙ እንዴት እንደሆነ ስለዛ ሶፍትዌር ወይም አፕሊኬሽንም ከሆነ ነግሩን እና በዚሁ እንሰናበታለን። ለዛሬው ጥሩ ነው አሉ። አመሰግናለሁ። ይህንንም ሳብራራ በጣም ደስ ይለኛል። ጥያቄው ጥሩ ጥያቄ ነው። ብሬል እውነት ነው፣ አንተ በትክ እንደገለጽከው ብሬል መሰረታዊ የመግባቢያችን፣ የጽሁፋችን፣ የጥበብ መክፈቻችን የምንለው የአጣጣፍ ስርዓት ነው። እሱን የሚተካ ቴክኖሎጂ የለም ዛሬም ቢሆን እውነቱን ለመናገር ነገር ግን አሁን ትንሽ የተለወጡ ብዙ ነገሮች አሉ። አሁን እዚህ ሀገር ብሬልን ብዙ አንጠቀምበትም። ምንድነው የምናደርገው? ፕሮግራም አለ። የአማርኛ ፕሮግራም አለ፣ ኤንቪዲኤ የሚባል ሌሎችም አሉ ሲባል እሰማለሁ። ግን መብዛት የምጠቀመው ይሄ ኤንቪዲኤ የሚባል ፕሮግራም ነው። አውስትራሊያ ያሉ አበሾችም አበሻ ያልሆኑ ሰዎችም ተሰባስበው ደቨሎፕ ያደረጉት ፕሮግራም ነው እና አማርኛ ጽሁፎችን የምናነበው ወይም የምንጽፈው እሱን ፕሮግራም ተጠቅመን ነው ኮምፒውተር ላይ እንጭናለን። እሱን በምንከፍትበት ጊዜ የአማርኛ ጽሑፍ ስንጽፍ አማርኛ ነው የሚጽፍልን፣ እንግሊዝኛ አይጽፍም። እንግሊዝኛ ተረሮችን ወይም የእንግሊዝኛ ሊትሬቸር ጽፈው ወይም የምናነበው ጆስ በሚባል እዚህ ሀገር ፍሎሪዳ ያለ ፍሪደም ሳይንቲፊክ የሚባል ካምፓኒ አለ፣ እሱ የፈጠረው ነባር የቆየ ቴክኖሎጂ አለ፣ በሱ ነው ግን በአማርኛው ይሄ ነው። ኤንቪዲ የሚባል ፕሮግራም አለ፣ እሱ ነው ግን የበለጠ ዴቨሎፕ መደረግ አለበት። ካምፓኒውም ጥረት እያደረገ ነው። የሚቀሩት ነገሮች አሉ እና ወደ እናንተ ስጽፎ ምንድነው የማደርገው? ስልክላችሁ በኮምፒውተር ጽፈዋለሁ ቀጥታ በአማርኛ ከዛ በኋላ እሱኑ አታች አድርጌ ኢሜል አደርግላችኋለሁ ነው። አንዳንድ ጊዜ ግን ወይ ፕሬዘንቴሽን ሲኖረኝ ኮንፈረንስ የማቀርበው ነገር ሲኖር በፓወርፖይንት ከሆነ ኮምፒውተር ይጠቀማሉ በእንግሊዝኛው። በአማርኛ ከሆነ ግን መጀመሪያ ኮምፒውተሩ ላይ በአማርኛ ጽሁፍና ከዛ በኋላ ያን ጽሁፍ እንደገና ወደ ብሬን ለውጠዋለሁኝ። ምክንያቱም እያነበብኩ ማቅረብ እፈልጋለሁ። በአጭሩ ሲመቸን በብሬል እንጠቀማለን፣ ሳይመቸን ደግሞ ኮምፒውተር ላይ በጫን ነው የአማርኛ ሶፍትዌር እንጠቀማል። መልካም ቀደም ሲል በኃላፊነት ስራ የሚሰሩ በስራ መደባቸው የሚያግዛቸው ረዳት የሚፈልጉበት ፈተና የቀለለ ይመስላል። የቱን ያህል ኢትዮጵያ ውስጥ እንተለመደ ባላውቅም፣ አቶ ካሳሁን የህግ ሙያ ነው እያጠኑ ያሉት። አሁንም ከፍተኛ ትምህርቶን እየተከታተሉ ያሉት አሁን በክሪሚናል ጀስቲስ የፒኤችዲ ጥናትን እያደረግኩ ነው ህግ መጀመሪያ ዲግሪ እና ሁለተኛ ዲግሪ ተርቻ ያለው ሶሲዮሎጂም እንደዚሁ ኢትዮጵያ ውስጥ መጀመሪያ ዲግሪ አለኝ አሁን እየሰራው ያለሁት በክሪሚናል ጀስቲስ ፒኤችዲ ነው መልካም ከቃለ ምልልሳችን በፊት ጠቀስ ያደረጉልኝ ከጥናቱ ጋር የተያያዙ ነገሮችንም መልከት የምናደርግበት ሌላ እድል እንደሚኖረን ተስፋ አደርጋለሁ ለአሁኑ ለጊዜው አመሰግናለሁ ዜር ይስጥልኝ በጣም አመሰግናለሁ አሉላ መልካም ጊዜ ያሉበትን ተደራራቢና ከባድ የጤና ችግሮች አልፎ በዚያ ሁኔታ የማይታሰብ የሚመስል አንዳች ትርጉም ያለው ነገር ለማድረግ መስራት የተነሳሳው ወጣት መምህር ታሪክ ነው። አስገራሚ ጥረቱንና ብርታቱን ያደነቁ ለሌሎች አሳቢነቱ የሚያስደምማቸው ደግሞ ሥራው ለብዙዎች በሚዳረስበት መንገድ የበኩላቸውን ለማዋጣት ወሰኑ። በቀደመው ፕሮግራማችን አስተዋውቀናችሁ ነበር። ወደ ምልልሳችን እንውሰዳችሁ። አቶ አዴው ዘሪሁን ከአዲስ አበባ፣ አቶ ሳምሰን ደምስ የተፈራ ከዚህ ከዋሽንግተን ዲሲ አቶ ሳምሶን አዴው ከገጠመው የመኪና አደጋ በኋላ ለተደራረቡ የሕመም አይነቶች ተጋልጦ ባለበት የሰራው ስራና አሁንም በመስራት ላይ ያለውን ስራ ተመልክተህ ትልቁ ነገር እንዲህ ያለ ነገር ማየትና እንደው አድንቆ ወይም ደግሞ አዝኖ በጸጸት ስሜት ገልጸው ከማለፍ በተግባር ሊደረግ የሚችል ነገር መኖሩን ያሳያችሁ ይመስለኛል። ለብዙዎችም ምሳሌ ይሆናል። መምህራኖቹንም ማገናኘት ድረስ ሄዳችኋል እና በዚህ ሰዓት ይህን ውይይት የሚከታተሉ በያሉበት መሰል ስራዎችን እንደያቅማቸው ሁኔታቸው እንደፈቀደላቸው ሊያደርጉ የሚችሉን አመላክታችኋል። አዴው ወደ አንተ ነው የምመጣው። ምናልባትም አስቸጋሪ ሊሰኝ በሚችል እንዲህ ያለ ስራ ለመወጠንም አይደለም ለማሰብም የሚያስቸግር በሚመስል ሁኔታ ውስጥ ሆነ ልምዴን የመምህርነት እውቀቴን ብዙ መስራት ይችላለሁ፣ ተማሪዎችን መርዳት ይችላለሁ ያለሁበት ሁኔታ ሳይገድበኝ ብለህ እየተንቀሳቀስክ ነው ያለኸው። እንዳስረዳሃን በተለይ ደግሞ የኩላሊት እጥበቱ በሚካሄድበት ጊዜ በየቀኑ በሳምንት ሁለት ሶስት የት አድርግ ከሆነ ከዛ በኋላ ብዙ ስራ መስራት በማይቻልበት ሁኔታ ነው። በተሽከርካሪ ወንበር ላይ ነው ያለኸው። ያሳየህን የጤና ሁኔታ ያሁሉ ያሳሰበህና ያስጨነቀህን ያህል ስራህን የከለከለ አይመስልም። እስኪ ንገረን፣ ያገኘሃቸው ምላሾች ምን አይነት ስሜት ያሳደሩብህ? ምን የሚቀጥል ምዕራፍስ ይታይሃል? ስነሳ ያለኝን ብዬ ነው የተነሳው በቃ ይህንን ነገር አደርጋለሁ ብዬ የተነሳሁ አንድ ነገር፣ ሪስክም ወስጄ ነው ለህትመት ያወጣሁት። ገንዘብ የዲያሊስ ገንዘብ ነው፣ ለህክምና የሚያስፈልግህን ራሱ ነው። በሳምንት ሶስቴ ነው፣ በወር የሚመጣው ከፍተኛ ነው። ግን ትልቅ ኃላፊነት በራሴ ላይ ወስጄ ነው ወደዚህ ስራ የገባሁት። ለማንም አልነገርኩም። ማተሚያ ቤት ጋር ተነጋገሬ ሰጠው። ከዛ በኋላ ልክ ህትመቱ እየሄደ እያለ ለጓደኞቼም ሰራበት ለነበረው መስሪያ ቤት ላኩላቸው። ከዛ ገረማቸው እየመጡ ሲጠይቁኝ የሚያዩት እኔ ጋር የነበረውን ህመም የነበረውን ሁኔታ ስለነበር በጣም ገረማቸው። ከዛ በኋላ አስተምርበት የነበረው ትምህርት ቤት ግማሹን እኔ እችላለሁኝ አለ፣ የህትመቱን ግማሽ። አንዳንድ ጊዜ የሆነ ነገር ስንጀምር የሚደግፈን ሰው ብዙ አለ። አሁን እኔ የተማርኩት ማለት ነው። በሚገርም ሁኔታ በጣም ብዙ ሰው በጣም የተለያየና የሚገርም የሚገርም ችሎታ አለው። ነገር ግን ያንን አውጥቶ ወደ ሰው ማምጣት ይፈራና ዝም ይላል። አሁን እኔ በቃ እስከዛሬ ያለኝ ያልኩትን ነው ለሰው ያቀረብኩት። ግን ከዛ በኋላ ትምህርት ቤቱን እንደዛ ተባበረኝ። ያስተማርኳቸው ተማሪዎቼም እኔ የትራንስፖርት እኔ እንትን እያሉ ተባበሩኝ። መጽሐፉ ታተመ። ከህትመት በኋላ ብዙ ሰዎች ተገናኘው፣ ብዙ ሰዎች አበረታቱኝ፣ ብዙ ሰዎችም ገዙ። ስለ መጽሐፉም አንዳንድ ተማሪዎችም አስተማሪዎችም አስተያየት ሰጡ እና ምን ሆንኩ መሰለህ? ደነገጥኩ። ምን አስደነገጠኝ? እኔ ጋር ያለውን ነገር እንኩ ብዬ ነው። በቃ አሁን እኔ ጋር ለረጅም ጊዜ እኔ በየጊዜው ቴስት ስሞክረው ተማሪዎች ላይ ስሞክር እንደዚህ ቢሆን እያልኩኝ ሳሻሽል ምናምን ስቆይ እኔ ጋር ሲሆን አይቸው የነበረው በጣም አሳንሼ ነው። ነገር ግን ካለው ሁኔታ ጋር ብዙ ሰዎች እየደወሉ ሲነግሩኝ አንተ በዚህ ጤንነት ውስጥ ሆነ ይሄን ማድረግህ እኛን አነቃቃን። ስለዚህ እኛ የሆነ ነገር መስራት እንዳለብን እያሉ ሲነግሩኝ ደስ አለኝ። ከዛ ውጭ ደግሞ ብዙ ኃላፊነት ተሰማኝ። አሁንም እግዚአብሔር እድሜ ስጠኝ ነው የምለው ያለው ክንነት እንዳያለ እንኳን ቢሆን እድሜና አቅም ይስጠኝ። አሁን ሁለተኛውን መጽሐፍ ከመጀመሪያው መጽሐፍ ላይ አስተያየት እየተቀበልኩ እያስተካከልኩት ነው። ከሁለት ወር በኋላ ሁለተኛውን ቮሊዩም አወጣዋለሁ። ሁለተኛውን መጽሐፍ ማለት ነው። ስለዚህ ለዛ ግን በጣም በጣም በጣም ከፍተኛ ጥንቃቄ አድርጌ ብዙ ነገሮችን ጨምሬ እንዲያውም እስካሁን ያልተለመዱ አካሄዶች አሉ። ያው መጽሐፉ ሲወጣ የምናየው ነው የሚሆነው። እነዛን ሁሉ እንዳስብበት አድርጎኛል። ከዛ ውጭ ግን እኔ ለሰዎች አንድ ነገር ሆንን ሲሉ አንድ ነገር ሲጠይቁ፣ ምላሽ ምንድን ነው ብዬ ራሴንም እንዳይል ያደረገኝ አሁን ያለው ሁኔታ በመጽሐፍ ከማድረስ ጋር ከመቀበል እንደዚህ ጋር ብቻ ሳይሆን ለሰዎች ጉዳይ ይሄን ያህል እኔ ሳሚን እንዴት አድርጌ እንደማመሰግነው ማላ ብዙ የሳሚ ቤተሰቦችም አሉ። ግን ሳሚ ደውሎ ብዙ ተነጋግረን እንደዚህ አስብ ያለው ምናምን ሲል እኔ የማስበውን ብዙዎቹን ነገሮች እሱ ቀለል እያደረገ ነው የነገረኝ። የምታስበውን ወደፊት ወጣቶች እንዲፈሩ እንደዚህ እንደዚህ የሚሆነውን መንገድ እስኪ ተነጋግረን እናመቻቻለን። ሁኔታዎች ይኖራሉ። እኔ ጋር ብዙ ነገሮች አሉ። አሁን ይህንን ምልህ አዳዲስ መምህራን ሲገቡ የምነግራቸው ነገር አስተማሪነት ምን ይፈልጋል የሚለውን ሁሉ እነግራቸዋለሁ። አንዳንዴ ወደ ትምህርት ሲገባ ትንሽ ችግር አለ። እኛ ሀገር ለአስተማሪ የሚሰጠው ክብር፣ ማስተማር የሚሰጠው ሁኔታ ከክፍያም አኳያ ብዙ ችግሮች አሉ። ግን ያኛው ሳይሆን ዋናው ዓላማ አንተ አስተማሪ ነኝ ብለህ ስትገባ ገንዘቡን አይደለም ብለህ የገባኸው ብዙ ኃላፊነት ያለበት ልጆች አሉ፣ እነዛን ልጆች የሆነ ደረጃ ለማድረስ ነው። እኔ ትምህርት ማስተማር ስጀምር ደሞዜ ሶስት መቶ ሀምሳ ብር ነው። ተቆራርጦ የሚደርሰኝ ሰኝ ሶስት መቶ ሀያ ሰባት ብር ነበር። ከዛ ላይ ግን ምን አድርግ ነበር መሰለ፣ ለተማሪዎች ኮፒ እያደረግኩ እሰጥ ነበር። ኮፒ ሳደርግ ያ ሳንቲም ሳይጠቅመኝ ቀርቶ አይደለም፣ ግን እነዚህ ልጆች ቢማሩ በእንደዚህ አይነት መልኩ የምቀናበት ነገር አለ። አሁን ከኢትዮጵያ ውጭ ያሉ ተማሪዎች አለው ብዙ ነገሮች እየደረሳቸው ነው የሚማሩት። እኛ ጋር ደግሞ ስትመጣ አንድ ኮፒ ለማድረግ ብር ከምናምን ያስፈልግል አንድ ኮፒ እና ይህን እንደዚህ አይነት ሌሎቹንም ነገሮች ስታይ ለተማሪዎቹ የመማሪያ ቁሳቁስ የሚደርስበት ነገር በጣም ጠባብ ነው። ለተወሰኑ ልጆች ይህንን ስታደርግ እንደዚህ ስትሆን ብዙ የምታስተላልፈው ነገር አለ። ልጆቹ ነገ እነሱም ከታች ላሉት ልጆች አይሰስቱም፣ ያላቸውን ያካፍላሉ። ይሄ ቁሳቁስ ከመስጠት ጀርባ ይሄም ነገር ነው ያለው እና እነዛ እነዛን ነገሮች ሳደርግም የነበረበት ሁኔታ ብዙ ነገሮችም ሲሆኑ መጽሐፍ ስሰጥ እንደዚህ እንደዚህ ደስ እያለ ነበረ አደርግ የነበረው። ያንንም አድርገው ለምንድን ነው? ሙያው ይሄንን ስለሚፈልግ ነው። አስተማሪ በጣም የሚገርም ሁኔታ የሚሰጠው ጊዜ ትምህርት ይሄ በሰዓት የተገደበ ስራ አይደለም የሚሰራው ክፍል ገብቶ አስተምሮ መውጣት ምናምን ብቻ አይደለም። እቤትም ሆነህ የምታስበው እሱን ነው። እቤትህ ቁጭ ብለህ ታጠናለህ ቁጭ ብለህ ሌሰን ኖት ታዘጋጃለህ ቁጭ ብለህ ፈተና ታዘጋጃለህ፣ ሌሊት ተነስተህ ትዘጋጃለህ በተሻለ መልኩ ለማቅረብ እንደዚህ። እና አስተማሪ ይሄን ያህል ነው እንትን የሚለው ግን ያሉት ሁኔታዎች ስለሚይዙት ተስፋ ይቆርጣል እንደዚህ። ስለዚህ አንተ ከፍ ብለህ ከሌሎቹ ቀደም ብለህ ማስተማር ውስጥ ካለህ ማነቃቃቱን ነው የምትሰራው። በተማሪዎች ጋር ስትመጣ የተለያዩ ችግሮች አሉ። እነዛን ችግሮች ተማሪዎች እንዴት እንደሚያልፉት ቀረብ ብለህ ስታናግራቸው ችግሮቻቸውን ስትፈታላቸው ብዙ የሚመጣ ውጤት አለ። ያንን ነበር አስቤ ነበረውም አድርግ የነበረውም ስለዚህ በዛ በኩል ደግሞ ጥሩ ነኝ ብዬ ስለማስብ ነው አሁን ልጆችን ወጣቶችን ላገኛቸው ያለኝን ነገር ላካፍላቸው ምለው ይሄን ነው። ትልልቆችን ጉዳዮች እየነካካህ ነው። የትምህርት ጥራት በአገር ደረጃ ዝቅ ያለ ስለመሆኑ ብዙ ይነገራል። ለዛም ከሚያዋጡት ምክንያቶች በርካቶቹን እንዳሳሃል። ሳምሶን፣ ወደ አንተ ልመለስ ነው። መቼም የአዴው አነጋገርና የመንፈስ ንቃት ጠንካራ የሆነ አቋሙ የሚጋባ ነው። በዚህ ሰዓት የሚመለከቱ ሰዎች እሱ በእርግጥ ያለበትን የጤና ሁኔታ እያየ ፈገግ ብሎ እንደ ቀላል የሚያነሳቸው ሁኔታዎች ቀላል እንዳልሆኑ እናውቃለን። አንተ የሙያህ በቴክኖሎጂው ዘርፍ ነው። በዩናይት ስቴትስ የመንግስት መስሪያ ቤት ውስጥ በኃላፊነት የምትሰራው እና የማህበራዊ መገናኛዎች ያገናኙንም ለዚህ ምክንያት የሆነን እሱ ነው እና የማህበራዊ ሚዲያ ወይም ሶሻል ሚዲያ የምንለው ከጥቅሙ ጉዳቱ በረታ ይመስላል። በኢትዮጵያ ጉዳይ ብቻ የተገደበም አይደለም። በዓለም አቀፍ ደረጃ መሰል ነገሮች አሉ። ነገር ግን እንደ ኢትዮጵያ ባለ በቋፍ ባለ ማህበራዊና ግጭት በበዛበት ሁኔታ ውስጥ የሰዎች አብሮ የመኖር መጥፎ ዜናዎች በየቀኑ በሚሰሙበት ውስጥ እንዲህ ያለው መልካም ነገር ያነቃቃል እና በዚያም መንፈስ ጭምር ነው እየተወያየን ያለ ነው። ምን አየ? በጥቂት ጓደኞችህ ጥቂት የማይባል መጽሐፍ ለማሰራጨት የሚያስችል አቅም በአጭር ጊዜ ውስጥ የሞከራችሁት ምን ታዘብ? አንድ ብዙ ጊዜ የማስተውለው ነገር ምንድን ነው? መጥፎና አልባሌ የሆኑ ነገሮች ብዙ ሰዎች ሲከታተሏቸው ታያለ፣ ማህበራዊ ሚዲያ ላይ ማህበራዊ ሚዲያ ልክ ኃይለኛ ዝናብ ዘንቦ ውጭ ስትወጣ የምትሄድበትን መንገድ እየመረጥክ ነው የምትሄደው፣ ጭቃ ውስጥ እንዳትገባ አይደለም። አሁንም ማህበራዊ ሚዲያውን እኔ እንደዛ አድርጌ ነው ማየው። እኔ መልካም ነገሮችን እየመረጥኩኝ እነሱ ላይ ነው ትኩረትም አድርገው። መልካም ነገሮች ማህበራዊ ሚዲያ ላይ መልካም ሰዎችን ይስባል እንጂ፣ ሌሎቹ መርጠው በመጥፎ ነገር ላይ የሚሳተፉት ሰዎች እንግዲህ እሱ የጊዜ ጉዳይ ነው፣ ብዙ ከሰራ በኋላ ልታመጣቸው ትችላለን። እና እኛ ማድረግ ያለብን ዜጎች ላይ የሚተኩሉ ህፃናቶች ላይ ልክ አዴው እንደሚሰራው እነዚህ ህፃናቶች ከታች ጀምረው ኬሚስትሪን እንዴት አድርገው ታንጸው እንዲመጡ አንድ ስራ እየሰራ ነው። ስለዚህ ቴክኖሎጂም ስላነሳ አንተ እኔ አንድ አዴውን ልንደግፍበት የምንችለው መንገድ ኢትዮጵያ ውስጥ በጣም ብዙ ጎበዝ የሆኑ በቴክኖሎጂ ስራ ላይ የተሰማሩ ልጆች አሉ። እነሱን ጋር በመተባበር ይህንን ነገር አሳድገንና አስፋፍተን ለማድረግ ነው። ነው ሌላው ደስ የሚለው ነገር አሉላ ብዙ ሰዎች መጽሐፍ ሲገዙ ባክ ለተማርኩበት ሁለተኛ ደረጃ ትምህርት ቤት ይደርስልኝ። ለምሳሌ አንዱ ምንጃር ውስጥ ያለ በሳ የሚባል የመለስተኛ ደረጃ ትምህርት ቤት አንዱ በየነመረድ እኔም፣ አንደኛ ስሙ ተቀይሯል መስለኝ አባቴዛ አባቴ ስለተማረ በየነመረድ የመረጥኩት እና የሰዎችን የተያያዘ የትምህርት ቤት እንትናቸውን ያሳይሃል። እና ይሄ ነገር ወደፊት አሉላ ድርጅቶ ታየዋለህ አዴውን ከፕሮፌሰር በልሁ ምር ነው ያልኩ ከዶክተር ያቆብ እንደገና ደግሞ በህክምና ሙያ ዶክተር ቤታቸው ጋር በተለያዩ ዘርፎች ጋር አብሮ እንዲሰራ እነሱን ላገናኙ ወስኛለሁ። መልካም ነው የሚያበረታታ ሌሎችንም መልካሙን ነገር ለሚያዩ የበኩላቸውን ለማድረግ እንዲጥሩ የሚያነቃቃ ሆኖ አግኝቸዋለው። በአጭር ጊዜ ውስጥ በጥቂት ጓደኛሞች የተደረገው ጥረት በምሳሌነቱ ለብዙዎችም የሚደርስ ነው እና ነው የተገናኘ ነው ይሄን በጣም የሚገርም አይነት የመንፈስ ጥንካሬህን እንድታዘልቀው ጤናህም የተሻለ ሁኔታ እንዲሆን እመኝልሃለሁ። ተስፋ አደርጋለሁ ያንተን ስራ ጥረት የተመለከቱ ብዙዎች የአቅማቸውን መርዳት እንዲችሉ። አቶ ሳምሶን ቀደም ብሎ እንደገለጸውም የሚከተሉትን ሁኔታዎች እንመለከታለን። ለአሁኑ እንግዶቼ አቶ አዴው ዘሪሁን ከአዲስ አበባ፣ አቶ ሳምሶን ደምሴ ተፈራ ከዚህ ከዋሽንግተን ዲሲ። እግዚአብሔር ይስጥልኝ ለጊዜያችሁ። አመሰግናለሁ አሉላ፣ እኔም በጣም ነው ማመሰግንህ ይህንን እድል ስለሰጠን በጣም ነው ማመሰግነው። ይህም ዝግጅት ወደ ኢትዮጵያ ስለሚተላለፍ ኢትዮጵያ ያሉ አድማጮች መጽሐፉን በመግዛት አቅም ለሌላቸው ልጆች በማደል እንዲተባበሩ አደራ ላለኝ። በጣም እናመሰግናለን አሉላ። አሁን የአዲስ አበባው መስኮት ተከፈተ። የንጉሥ የአክሊሉ ቅንብር የሚቀርብበት ነው። በዛሬ ዕለት በክርስትና አማንያን ዘንድ ተከብሮ የዋለውን የሆሳና በዓል ተንተርሶ የተሰናዳ ቅንብር ነው። እሷም ልጅ እኔም ልጅ ተጋቡ ይሉናል፣ የተሰቀለውን ማን ያወርድልናል? ሙሉቀን መለሰ። የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ ጥላውን ገሰሰ። እነዚህን ሁለት ስንኞች ያስታወሰኝ በዛሬው ዕለት ተከብሮ የዋለው የክርስትና እምነት ተከታዮች ባለልዩ ምልክቱ ባለዘንባባው የወሳዕና በዓል ነው። ሆሳና ማለት በግዕዙ መድኃኒት ማለት ነው። ሆሳና በአርያም ሆሳና ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው። ሆሳና የተባለውም መድኃኒታችን ኢየሱስ ክርስቶስ ነው ይላሉ መተርጉማን ሊቃውንት። በሌላ በኩል የእስልምና እምነት ተከታዮች በአሁኑ ወቅት ጾመ ረመዳንን የረመዳን ጾምን እየጾሙ ነው። ኢትዮጵያውያን ሱባኤ ላይ ናቸው ማለት ይቻላል። በዛሬው በዓል ምክንያትም የዚህ ፕሮግራም አዘጋጅ ሁለቱን የሃይማኖት ድርጅት ተከታዮች ሊያስተሳስር ይችል ይሆን ብሎ አንድ ዝግጅት አቅርቧል። አንድም በዘንባባው አንድም በተምሩ ይህም አንዳቸው ለአንዳቸው አስፈላጊዎች መሆናቸውን ያሳያል ይላሉ የእምነቱ ተከታዮች። የዛሬ እንግዳዬ ኡስማን ሬድዋን። መግሪብ ሰላት አዛን ሲል ነው ምግብ የሚጀመረው። ወይም ደግሞ የሚጀመረውም ረሱሉ ስለ ላሁ ሌ ሰለም ብዙ ጊዜ የሚያፈጥሮ የነበረው ቴምር በቴምር ነው። ቴምር ባድ ሁድ ነው ያለ እንትንን ሁድን ያለ ሰልሳል ረሱል ያሉት መንገድ ያው የእምነቱ ከሰማይ ነው። ከዛ ውጪ እሳቸው ያሉትን መከተል ስላለብን፣ እሷቸው ደግሞ የሚነግሩን ነገር ሁሉ ትክክል ነው። የሚጠቅመንን እንጂ የሚጎዳንን ነገር ነግሮን ስለማያውቁ ከዛ አንጻር የሚጠቅመን ለስላሳ ሆድን ያለሰልሳል ማንኛውን ሰው ቢቻል ቴምር፣ ከሌለ በውሃ ነው። ከዛ በኋላ ነው ምግብ ሌላ ምግብ የሚባለውና ቴምር ወደ አስርና ከዛ በላይ የበሽታዎች ከኩላሊትን ጀምሮ በሽተ መድኃኒት ይሆናል ተብሎ የሚታሰባል። ከዛ ከዛ አንጻር በቴምር ነው የሚጀምረው። ከዛ እሱ ካልተገኘ ውሃ ነው። ቴምር ግን በዋናነት የምንጠቀመው ረሱሉ ስለ ላ ስለም ብዙውን ጊዜ ያሉት በቴምር አፍጥሩ ስላሉ ነው። አድማጮቼ ዑስማን እንዳለው ተምር ማፍጠሪያ ነው። ዘንባባው ደግሞ ለክርስትና እምነት ተከታዮች የሰላም የደስታ የአብሮነት ምልክት ነው። ይህም የሁለቱም እምነት ተከታዮች እንደ ተምሩ የጣፈጠ የተመረጠ እንደ ዘንባባው ያጌጠ በሰላም የተንቆጠቆጠ ዘመን የተሻገረ የመቻቻል ታሪክ ባለቤት እንደሆኑ ያስረዳል። በዚህም ዓለምን ያስቀናሉ፣ ያስደምማሉ፣ ያስቆጫሉ፣ ያስደንቃሉ ሀገርና ወገኖቻቸውን ያኮራሉ። እየታየ ያለውም ይሄው ነው። ኡስማን ሬድዋን ባለትዳርና የልጆች አባት ሲሆን የሚተዳደረው ታክሲ በመንዳት ነው። ባለቤቱ አይሻ ደግሞ የሱቅ ንግዱን ታካሂዳለች። ኡስማን መጨረሻ ላይ የሚለን አለ ሰው ያለበትን አሁን በማንኛውም ሰው ኦርቶዶክስም ይሁን ማንኛውም እምነት እምነቱን ስሙን ብቻ ማየት ሳይሆን በትክክል መጽሐፉን ማወቅ መቻል አለበት። አደ አንመራበትም። ካልተመራን ደግሞ ሃይማኖት ከሌለን ለሀገርም አንጠቅምም፣ ለራሳችንም አንጠቅምም፣ ለህዝብም አንጠቅምም። ስለዚህ ሃይማኖት ማለት ያው በኢትዮጵያ ነት ደግሞ እንታወቃለን። ሃይማኖት ነው ያኖረን በብዛት የእኛ ሀገር በሃይማኖትነት ተቻችለንና እርስ በራሳችን ፈረሃ አላፍ ወይም ፈረሃ እግዚአብሔርን ነው አምነን የምንኖረውና ሁሉም መጽሐፉን የማያውቅ ከሆነ ማወቅ አለብን። ይህም ያው የተቻለን መጠን ለማወቅ ስለመሞከር ነው ብያሰብ አመሰግናለሁ። ኡስማን ሬድዋን፣ የዛሬ ዝግጅቴ በዚሁ አበቃ። የዛሬ አስራ አምስት ቀን እንገናኝ። ንጉሥ ያክሊሉን ለዝግጅቱ እናመሰግናለን። አድማጮች፣ አሁንም በመግቢያችን ወደ አስተዋወቅ ነው ቅንብር ነው የምናመራው። የሚሹትን ህይወት ለመፍጠር ወይም የሚፈልጉትን ኑሮ ለመኖር ምን ያስፈልጋል? በሚል ጥያቄ ይጀምራል። የብዙዎችን አስተያየት ለማየት በቅርቡ የተካሄደ አንድ ጥናት ለአያሌ ሚሊዮኖች የኑሮ መሰረት በተናጋበትና ምስቅልቅሉ በወጣ ዓለም ያለ ጊዜው የመጣ ጥያቄ ሊመስልም ይችላል። በተለይ እዚያ ምስቅልቅል ውስጥ ሆነው ሲያስቡት። የጥናቱ አድራጊዎች ግን ከመቼውም ይልቅ ዛሬ በተለይ ማስፈለጉን አስረግጠው ይሞግታሉ። በከፋ ሁኔታ ውስጥም ቢሆን አንድም ጥያቄው የሰነበተ ወዲህም ለደረሰው መከራ መንስኤው በአብዛኛው ሰዎች በክፋት መንፈስ ተነሳስተው የሚያደርጓቸው ድርጊቶች መሆናቸው መኖር ስለመረጡት የህይወት ዘይቤ ትርጉምና ፋይዳ መጠየቁ እንዲህ ባለው ጊዜ ይበልጥ ያስፈልጋል ባይ ናቸው። ከዚህስ ምስቅልቅል ለመውጣትም በሕይወት የሚፈልጉትን ማወቅ መንገድ ፍለጋ ሊረዳ ይችላልም ይላሉ። በተነቃቃ ትኩስ ስሜት የተሞላ ህይወት እንደ ሰብአዊ ፍጡር አንድ ሰው የሚኖረውን መሠረታዊ ፍላጎቶች፣ ደህንነቱ እንደተጠበቀ መጠለያ፣ የተሟላ የምግብ አቅርቦት፣ ጤናማ ማኅበረሰብና ትምህርት ወይንስ የእነኚህ ሁሉ ፍላጎቶች ጥምረት? ይህንንስ ለማሳካት አንድ ሰው ምን ያህል ዋጋ መክፈል ይጠይቀው እና ይኖርበት ይሆን? ባለፈው ሳምንት በተካሄደው የዚህ የህዝብ አስተያየት ማሰባሰቢያ ከተገኘው 65 በመቶ ለሚሆነው ምላሽ ሰጪዎች ባለፈው ሁለት ዓመታት ውስጥ ስራቸውን መለወጣቸውን ተናግረዋል። ከነኚህም ውስጥ የገሚስ ያህሉ ምላሽ በብሔራዊ ደረጃ ከተዘገበው ለውጥ ጋር ተመሳሳይ ሆኖ ተገኝቷል። ይህን መሰሉ ግዙፍ ውሳኔ ታዲያ የሰዎችን የሕይወት ዓላማና ግብ እንዲሁም በሕይወታቸው ቅድሚያ የሚሰጧቸውን ነገሮች በአጠቃላይም ሕይወታቸውን እንደገና እንዲመረምሩ በር ይከፍታል። ስለ ጉዳዩ ጠለቅ ያለ ግንዛቤ እንዲኖር ያበረታታል። የተሻለ ትርጉም ያላቸውና እርካታን የሚያጎናጽፉትን የስራ መስኮች የሚመሩ ምርጫዎችን ለመሞከር ሌላ እድል ይሰጠናል። እናም ተሳታፊዎች ሕልማቸውን ለማየት በእውነት የሚፈልጉትን ሕይወት በመፍጠር ወይም የያዙትን በማሻሻል ራስንና አካባቢን ወደ ተሻለ ስፍራ ማምጣት ጭምር ይቻላል ነው ነገሩ። እስቲ አድማጮቻችን የእናንተን አካፍሉን። በአሁኑ ወቅት ይበልጥ የሚያሳስቡ የምትሏቸው ጉዳዮች ሰዎች ሊወስዷቸው ከሚችሏቸው የተሻሉ ምርጫዎች ጋር አዛምዳችሁ ግለጹልን። አምስት መቶ ዓመታት ወደ ኋላ ወስዶ የከፋዋን ልዕልት ታሪክ ያስተዋውቀናል። በመጨረሻው ታሪክ ቀመስ ልብወለድ መድብሎ ደራሲው ዶክተር ዋልተንጉስ ዳርጌ ልዕልት መርሳቤልን ጨምሮ አምስት ልብ ወለድ መጻሕፍት እና ሌሎች ሶስት የሳይንስ መጻሕፍትም ደርሷል። በእንግሊዝኛ ቋንቋ ነው የተጻፉት። ዛሬ ታዲያ ሰዓታችን በማለቁ እንደ ፈቃዳችን ማቅረብ አልቻልንም። አሁን በሌላ ጊዜ ሰፋ ያለውን ዝግጅት ይዘን እንመለሳለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍና በመደወል እንድትሳተፉ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ያህል ሆርን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ 25 እና 30 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድና ትዝታ በላቸው ነን። በዚሁ ተሰናበትን። ለአሁኑ ሰላም።